ትኩረት በአፍሪካ በቀድሞ ደቡብ ምዕራባዊ አፍሪቃ በአሁኗ ናሚቢያ የጀርመን ቅኝ አገዛዝ ካበቃ ከአንድ መቶ ዓመት ከበለጠ ጊዜ በኋላ ሁለት የናሚቢያ ጎሳ ተወላጆች ተጠሪዎች ጀርመንን በጅምላ ጭፍጨፋ ወንጀል ከሰዋል። የናሚቢያ የሄሬሮ ና የናማ ጎሳዎች በጀርመን ቅኝ ገዢ ጦር እንደ ጎርጎሪዮሳውያኑ የዘመን ቀመር ከ1904 እስከ 1908 ዓ ም በአሁኗ ናሚቢያ ውስጥ ለፈጸመው ጭፍጨፋ የጀርመን መንግስት በይፋ ይቅርታ እንዲጠይቃቸውና ና ካሳ እንዲከፍላቸው በመጠየቅ ከሁለት ወራት በፊት ነበር በኒውዮርክ ክሳቸውን የመሰረቱት የሄሬሮና የናማ ጎሳ ባህላዊ መሪዎች ተወካዮች በጋራ ባቀረቡት ክስ አኳያ ችሎት መጀመር አለመጀመር በሚለው ጉዳይ ላይ የከሳሽ ጠበቆች ባለፈው ሐሙስ እንደ ጎርጎሪዎሳውያኑ የዘመን ቀመር መጋቢት 16 2017 ዓ ም በአንድ የኒውዮርክ ፍርድ ቤት ውስጥ ቅድመ ውይይት አካሂደዋል። የፍርድ ቤቱ ዳኞች ከዚሁ ውይይት በኋላ ጉዳዩን በቀጣይነት ለመመልከት እንደ ጎርጎሪዮሳውያኑ የዘመን ቀመር ለፊታችን ሰኔ 21 2017 ዓ ም ተለዋጭ ቀጠሮ ሰጥተዋል። በዚሁ 10 ደቂቃ በቆየው ቅድመ ውይይት ላይ 15 የሄሬሮ እና የናማ ጎሳ ተወካዮች የተገኙ ሲሆን ከጀርመን መንግስት በኩል አንድም ተወካይ አለመቅረቡ ተሰምቷል። ለዚህም የጀርመን ዜና ወኪል ዴፔአ የጀርመን ውጭ ጉዳይ ሚኒስቴርን ጠቅሶ እንደዘገበው ከፍርድ ቤቱ በቅድመ ውይይቱ ላይ እንድትሳተፍ ለጀርመን ግብዣ አልቀረበም። የሄሬሮና የናማ ጎሳ ተወላጆች ተወካዮች የሆኑት ቬኩሊ ሩኮሮ እና ዴቪድ ፍሬድሪክ በኒውዮርክ ፍርድ ቤት እርዳታ በጀርመንና በናሚቢያ መካከል በተጀመረው ድርድር ላይ ጉዳዩ የሚመለከታቸው ወገኖች መሳተፍ እንዲችሉ በሌላ አነጋገር የጀርመንና የናሚቢያ መንግስታት ከሄሬሮና ከናማ ጎሳ ተጠሪዎች ጋር የሶስትዮሽ ድርድርና ስምምነት እንዲያደርጉ ለማስገደድ ይፈልጋሉ። ጀርመንና ናሚቢያ የሃያኛው ምዕተ ዓመት የመጀመሪያው የተባለውን የጅምላ ጭፍጨፋ በተመለከተ ካለፈው አንድ ዓመት አንስተው በመደራደር ላይ ይገኛሉ። በታሪክ ምሁራን ዘገባ መሰረት የጀርመን ቅኝ ገዢ ጦር በሃያኛው ምዕተ ዓመት መጀመሪያ ላይ በአንጻሩ ባመጹ የናሚቢያ ሄሬሮና ናማ ጎሳ ተወላጆች ላይ ባካሄደው ጭፍጨፋ ከ80 ሺህ የሄሬሮ ጎሳ ተወላጆች መካከል ቢያንስ 65 ሺውን፣ ከ20 ሺህ የናማ ጎሳ ተወላጆች መካከል ደግሞ ቢያንስ 10 ሺውን ገድሏል። ይሁን እንጂ ሁለቱም መንግስታት የጭፍጨፋው ሰለባ ከሆኑት ተወካዮች ጋር ቀጥተኛ ውይይት ለማካሄድ እስካሁን ፈቃደኛ አልሆኑም። ናሚቢያውያኑን በፍርድ ቤት የሚወክሉት ከሳሽ ጠበቃ ኬኔት ማካሊን የሄሬሮና የናማ ጎሳዎች ባህላዊ መሪዎች የጭፍጨፋው ሰለባዎች ህጋዊ ተወካዮች በመሆናቸው ከጀርመንና ከናሚቢያ መንግስት ጋር አብረው መደራደር አለባቸው ሲሉ ይከራከራሉ። ከዚህ በተጨማሪም የጀርመን መንግስት ለሄሬሮና ለናማ ጎሳ አባላት ካሳ መክፈል እንዳለበት ጠበቃው ማክ ካሊየን አመልክተዋል። ምክንያቱም የጀርመን ቅኝ ገዥ ጦር ወታደሮች ያኔ በሄሬሮና በናማ ጎሳ አባላት ላይ ከፈጸሙት አስከፊ ጭፍጨፋ ጎን የቀንድ ከብቶቻቸውንና ንብረታቸውን ነጥቀዋል። ስለሆነም ለዚህ አይነቱ ግዙፍ የንብረት ዘረፋ ካሳ የማይከፈልበት አሰራር አለም አቀፍ ህግን እንደሚጥስ ጠበቃው ማክ ካሊን አስታውቀዋል። ይሁን እንጂ ዩኤስ አሜሪካ ውስጥ የመብት ጥሰቶችን በተመለከተ ብዙዎች በጋራ የሚመሰርቱት ክስ ያለፉት ተሞክሮዎች እንደሚያሳዩት ለችሎት የሚበቃበት ሂደት ቀላል አይሆንም። የሄሬሮ ተወካዮች እንደ ጎርጎሪዮሳውያኑ የዘመን ቀመር በ2001 ዓ.ም በአንድ የኒውዮርክ ፍርድ ቤት በጀርመን መንግስትና በጀርመን ባንክ አንጻር አቅርበውት የነበረው ክስ መክሸፉ በምሳሌነት ሊጠቀስ ይችላል። በደቡብ አፍሪቃ የጆሐንስበርግ ዩኒቨርሲቲ የአለም አቀፍ ህግ ፕሮፌሰርና ጠበቃ ሚያ ስዋርት አሁን የሄሬሮና የናማ ጎሳ ተወካዮች በኒውዮርክ የጀመሩት ጥረት ሊሳካም ላይሳካም ይችላል ባይ ናቸው። አንዲት የናይጄሪያ ዜጋ በሀገራቸው ይሰራ የነበረው የብሪታንያውያን እና የኒዘርላንዳውያን የሼል ነዳጅ ኩባንያ በኒጀር ደለል አደረሰው ባሉት የመብት ጥሰት እንደ ጎርጎሮሳውያን አቆጣጠር በ2006 ዓ ም የኪዩቤል ጉዳይ በሚል ዶሴ ስር በዩኤስ አሜሪካ ለመሰረቱት ክስ የአሜሪካውያን ፍርድ ቤት በ2013 ዓ ም የሰጠውን ውሳኔ ስንመለከት የሄሬሮ ተወካዮች ክስ የሚሳካ አይመስለንም። የዩኤስ አሜሪካ ከፍተኛ ፍርድ ቤት ሼል አደረሰው የተባለው ጥፋት በአሜሪካ ምድር ባለመፈጸሙና ዩኤስ አሜሪካን የማይመለከት በመሆኑ ከሳሾች ክሳቸውን በሀገሩ ሊያቀርቡ አይችሉም የሚል ውሳኔ ነበር ያስተላለፈው። ፍርድ ቤቱ ያኔ ይህንን ውሳኔ የደረሰው ይህንን አሰራር ሲደግፍ የቆየው በጎርጎሪያዊው 1789 ዓ.ም የወጣው ኤሊየን ቶርትስ አክት የተባለው ልዩ የሕግ ሰነድ በወቅቱ እንደማይሰራ በማመልከት ነበር። ብዙ የዩኤስ ፍርድ ቤቶችና ጠበቆች ልዩ የሕግ ሰነድ ከዩኤስ አሜሪካ ውጭ የሚታዩ የመብት ጥሰቶችን ለመክሰስ ያስችላል በሚል ሲጠቀሙበት መቆየታቸው የሚታወስ ነው። ከ2013 ዓ.ም ወዲህ ግን የህጉ ሰነድ ዩኤስ አሜሪካን በቀጥታ ለሚመለከቱ የመብት ጥሰት ጉዳዮች ብቻ ነው የሚያገለግለው። እያም ቢሆን ግን ጠበቃ ኬነት ማክ ካሊየን የሄሬሮና የናማ ጎሳ ተወካዮች ክስ የተሳካ ውጤት ሊያስገኝ ይችላል የሚል ግምት አላቸው። የጆሃንስበርግ ዩኒቨርሲቲ ፕሮፌሰርና ጠበቃ ሚር ስዋርት ግን በዩኤስ አሜሪካ ይህን መሰል የውጭ የመብት ጥሰት ጉዳይን የመመልከቱ ፍላጎት በወቅቱ የለም ባይ ናቸው። የኤሊየን ቶርትስ አክት አጠቃቀምን በተመለከተ የዩኤስ ፍርድ ቤቶች በወቅቱ አሉታዊ አቋም የመያዝ አዝማሚያ ያሳያሉ። ይኸው የውጭ ዜጎችን በዩኤስ አሜሪካ ክስ እንዲመሰርቱ ያስችላል የተባለው ልዩ የሕግ ሰነድ ገደብ ሊያርፍበት ይገባል። ምክንያቱም ተቋማትን እንዳይከሰሱ በመፍራት በተለያዩ ሀገራት እንዳይሰሩ ሊያደርጋቸው ይችላል። ይህ ሊሆን አይገባም ባዮች ናቸው። ከዚህ ሌላም አሁን በዩኤስ አሜሪካ የሚታየው ሁኔታ እንደሚጠቁመው ልዩ የሕግ ሰነድ በሀገሪቱ ያን ያህል ተቀባይነት አላገኘም። ናሚቢያውያኑ የሄሬሮና የናማጎሳ ተወካዮች በኒውዮርክ ፍርድ ቤት ያቀረቡት ክስ የብሪታኒያውያንና የአሜሪካውያን መገናኛ ብዙሃንን ትኩረት አግኝቶላቸዋል። ይህም በበኩሉ እስካሁን በይፋ ይቅርታ ባልጠየቀው የጀርመን መንግስት ላይ ግፊት ሊያሳርፍና የጀርመን መንግስትም የችሎት ሂደት እንዳይጀመር በመስጋት ከናሚቢያ የሄሬሮና የናማ ማህበረሰብ ተወካዮች ጋር ስምምነት ሊደርስ ይችል ይሆናል የሚል ተስፋ እንዳላቸው ከሄሬሮ ተጠሪዎች መካከል አንዷ የሆኑት ወይዘሮ ኤስተር ሙዌንጃንግዌይ ገልጸዋል። የጀርመን መንግስት ምናልባት አንድ ቀን ተነስቶ በአንጻሩ ክስ መመስረቱንና ይህንንም በጠበቆች አማካኝነት እንደሚታገለው ሊናገር ይችል ይሆናል፣ ወይም በጉዳዩ ላይ ከፍርድ ቤት ውጪ ስምምነት ልንደርስ እንችል ይሆን በሚል ለከሳሾች ሀሳብ ሊያቀርብ ይችል ይሆናል። ይህን ካደረገም በጭፍጨፋው የተጎዱትንና እስካሁን ከድርድሩ እንደተገለሉ የሚሰማቸውን ማህበረሰቦች በድርድሩ ወደ ማሳተፍ ሊያመራው ይችል ይሆናል። ይህ ገሃድ ከሆነ በተጨባጭ ምን እንደምንፈልግና ሂደቶቹም እንዴት መቀጠል እንደሚኖርባቸው እናውቃለን።